ከረጅም ጊዜ አገልግሎት መዘጋት በኋላ የደቡብ ሱዳን ድፍድፍ ዘይት ዳግም እየተንቆረቆረ ነው። ይሁንና ምሁራን ድፍድፍ ዘይቱ ዳግም ወደ ደቡብ ሱዳን ገበያ መምጣት የሕዝቡን ድህነት ይቀርፋል፣ የሀገሪቱን የምጣኔ ሀብት ያሳድጋል ሲሉ ይጠይቃሉ። ደቡብ ሱዳን በጎረቤት ሱዳን በቀጠለው የእርስ በርስ ጦርነት ሳቢያ ለአንድ ዓመት ለሚጠጋ ጊዜ የነዳጅ ዘይት ምርቷን ካቆመች በኋላ ዳግም ድፍድፍ ዘይት ምርቷን ቀጥላለች። ደቡብ ሱዳን ባለፈው ታህሳስ 30 ቀን 2017 ዓ.ም ተቋርጦ የነበረው የነዳጅ ምርት መጀመሩን ስታሳውቅ እርምጃው በብሩህ ተስፋ ቢታይላትም ሙስናንና ተቋማዊ ድክመቶችን እየታገለች ላለችው አገር ደቡብ ሱዳን በእርግጥ ምርቱን በአግባቡ ገበያ ላይ መዋሏና ገንዘቧን መሰብሰቧ ጥርጣሬን አጭሯል የደቡብ ሱዳን የነዳጅ ሚኒስትር ፑትካንግ ቾል ግን አዲስ እድሎች እንደሚጠብቁ ማመናቸውን መዲና ጁባ ላይ በሰጡት መግለጫ አስታውቀዋል ደቡብ ሱዳናዊው የፖለቲካና የኢኮኖሚ ጉዳይ ተንታኝ ቦቪያ ጀምስ ኤድመንድ ልማቱን ድብልቅልቅ ያለ በረከት ይሉታል። ነዳጅ ዘይት ማምረት እንደገና ተጀመረ ማለት የሱዳን የእርስ በርስ ጦርነት ከተቀሰቀሰበት ጊዜ አንስቶ ገንዘብ ለማግኘት ለብዙ ወራት ሲታገል ለቆየው የደቡብ ሱዳን መንግስት መልካም ዜና ነው። ለደቡብ ሱዳን ህዝብ ግን በእውነቱ መልካም ዜና አይደለም። እንደ ኤድመንድ ከዚህ በፊት እንደታየው ሁሉ የድፍድፍ ዘይት ገቢ መጨመር ቀድሞውንም የታየውን ሙስናን በማባባስ ግጭትን በመጨመርና የህብረተሰቡን መከፋፈል ያባብሳል ሲሉ አብራርተዋል። እንደኔ መልካም ዜና ሊሆን የሚችለው እነዚህ የነዳጅ ሀብቶች ግልጽና ተጠያቂነት ባለው መልኩ የሀገሪቱን በጀት የሚሸፍኑ የደቡብ ሱዳንን ህዝብ ወቅታዊና የከፋ ችግሮችን ለማቃለል ሲሆ Lobestano. I think that is important for the people of South Sudan. ደቡብ ሱዳናዊው ጋዜጠኛ ፓትሪክ ኢዮት በበኩሉ ለዶቼ ቬለ እንደተናገረው ደቡብ ሱዳን የነዳጅ ዘይት ታምርት በነበረበት ወቅት ፋይዳው ወደ ሕዝብ እምብዛም አይታይም ነበር ብሏል። ደቡብ ሱዳን ከስደተኞች ፍልሰት ጫና በተጨማሪ በሱዳን ግዛት በኩል የሚዘረጋው የነዳጅ ማስተላለፊያ ቧንቧን ከአደጋ ለመጠበቅ በተቻለ መጠን አነስተኛ በሆነ ዘዴ እንዲሰራ የደቡብ ሱዳን ፍላጎት ነው ሲሉ ደቡብ ሱዳናዊው የፖለቲካና የኢኮኖሚ ኢኮኖሚ ተንታኝ ተናግረዋል። እንደ ኤድመንድ አንዳንድ የሱዳን አካባቢዎች በሱዳን ፈጥኖ ደራሽ ኃይሎች፣ ሌሎች አካባቢዎች ደግሞ በታጣቂ ኃይሎች ቁጥጥር ስር ናቸው። በደቡብ ሱዳን የነዳጅ ምርት እንደገና መጀመሩ ኢኮኖሚ ቀውሶችና የፖለቲካ አለመረጋጋት ለሚታይባት አገር የተወሰነ ተስፋ ቢሰጥም እንደ ሙስናና የመልካም አስተዳደር ችግሮች ያሉ የቆዩ ጉዳዮች እንደገና እንዲያንሰራሩ መንገድ ይከፍታል የሚል ስጋትም አሳድሯል።